የ25 ዓመት ወጣት አሊ የመን ውስጥ ከሚተዳደርበት የጫት ንግድ ሥራ ታግቶ ለማስፈታት ሳውዲ አረቢያ የሚኖሩ ቤተሰቦቹ 10,000 ሪያል ወይም 2700 ዶላር ከፍለዋል። አሊ ከታገተበት ሲፈታ ራሱን እንደ ዕድለኛ ቆጥሯል። አጋቾቹ የወንዶችን አይን በቢላ ሲያወጡ ተመልክተናል ከአንዳንዶቹ ጀርባ ላይ ፕላስቲክ ያቃጥሉባቸዋል። አንድ ወጣት ክፉኛ በመደብደቡ ምክንያት የደረቱ አጥንቶችና እጁ ተሰባብረዋል ሲል በእገታ በቆየበት ጊዜ የተመለከተውን ዘግናኝ ድርጊት የሚያስታውሰው አሊ በዓለም አቀፉ የፍልሰት ድርጅት አማካኝነት በጦርነት ከታመሰችው የመን ከወጡ 490 ኢትዮጵያውያን መካከል አንዱ ነው። አቶ አብርሃም ታምራት በዓለም አቀፉ የፍልሰት ድርጅት የሞኒተሪንግ እና ኢቫሉዌሽን ባለሙያ ናቸው። በህገወጥ መንገድ ከሀገር የወጡ ናቸው ወይም መደበኛ ባልሆነ መንገድ ደላላ ወይም እያሉ በዋናነት የምናውቃቸው ትራፊከሮች እና ስማግለሮች የባሰ ደግሞ የሆነበት መንገድ የተወሰነም ቢሆን የየመን መንግስት የነበረው ቁጥጥር ትራፊከሮቹን ወይም ስማግለሮቹን ይቆጣጠርበት የነበረው ሁኔታ ላልቶ በተገኘበት ሰዓት፣ በአሁኑ ሰዓት እነዚህ ደላሉት የፈለጉትን ነገር ማድረግ የሚችሉበት እድል ወይም መስኮት ፈጥሮላቸዋልና፣ የድብደባ አስሮ ይሄ ኤክስቶርሽን የምንለው አስሮ እየደበደቡ ብር እንዲያስልኩ የሚጠየቁበት ሁኔታ ነው ያለው። ገንዘብ በሚጠየቁበት ሰዓት ደግሞ ቤተሰብ ቶሎ ብር እንዲልክ ለማድረግ የተለያዩ የመደብደብ ወይም የቶርቸር መንገዶችን እየተጠቀሙ ከሀገር ብር እንዲላክላቸው ወይንም ከሳውዲ አረቢያ ብር እንዲላክላቸው እያስገደዱ የሚለቁበት ሁኔታ ነው ያለው። ምን ያክል ብር መክፈል ነበረባችሁ ብለን የጠየቅናቸው አንዳንድ ሰዎች የሚሰጡን ከአምስት ከስድስት ሺህ ሪያል እንዲከፈል ያደርጋሉ። እስከ ሶስት ጊዜ የላኩ ሰዎችም ያጋጥመውናል። በየመን ያለው ነባራዊ ሁኔታ ለዓለም አቀፉ የፍልሰት ድርጅት ሰራተኞች ጭምር አስጊ መሆኑን የጠቆሙት አቶ አብርሃም ታምራት ከየመንና የሳውዲ አረቢያ መንግስታት ጋር በመተባበር ስደተኞቹ መውጣታቸውን ተናግረዋል። ድርጅቱ ከየመን ሆዲዳህ የባህር ወደብ ወደ ጅቡቲ ከዛም በአውቶቡስ ወደ ኢትዮጵያ 490 ስደተኞችን የመለሰ ሲሆን በአጠቃላይ 1212 ስደተኞችን ለመመለስ አቅዷል። አሉ የሚባሉ ኢትዮጵያውያን ቁጥር ወደ ሰማኒያ ሺህ አካባቢ የሚጠጋ ነው። ከነሱ መሀል የተወሰኑት አንዳንድ እስር ቤቶች ውስጥ ተይዘው የነበሩ ነበሩ። የተለያዩ ከተሞች ውስጥ ደግሞ እየኖሩ የነበሩ ሰዎችም አሉ። እኛ ቅድሚያ ሰጠን አሁን ለመመለስ የተዘጋጀ ነው አንድ ሺህ ሁለት መቶ ሀያ ለሚሆኑ በተለያዩ እስር ቤቶችና በአይወም ማቆያ ቦቻ ድጋፍ እየተደረገላቸው ለነበሩት ቅድሚያ ሰጥተን ነው እየሰራን ያለ ነው። እስካሁን ባለው እንቅስቃሴ ወደ አራት መቶ ዘጠና ሰዎችን መልሰናል። በዚህ በቀጣይ ቅዳሜና እሑድ ደግሞ ሁለት መቶ ሀምሳ ሰዎች እንደዚሁ ለመመለስ እንቅስቃሴ ላይ ያለ ነው ማለት ነው። ከተመለሱት ወደ መቶ ሰላሳ አንድ የሚሆኑት ሴቶች ናቸው። የተቀሩት ወንዶች ሲሆኑ መቶ አንድ የሚሆኑ ደግሞ ከአስራ ስምንት አመት በታች ያሉ ህጻናት ናቸው። በተባበሩት መንግስታት ድርጅት የስደ ስደተኞች ኮሚሽን መረጃ መሰረት በጎርጎሮሳዊው 2015 ዓ ም ብቻ ከ92000 በላይ ስደተኞች ወደ የመን ተጉዘዋል። ከእነዚህ መካከል ደግሞ 89 በመቶ ኢትዮጵያውያን ሳይሆኑ እንደማይቀር ኮሚሽኑ ጨምሮ አስታውቋል። አቶ አብርሃም ታምራት ወደ ኢትዮጵያ የተመለሱ ስደተኞች የሚሰማሩባቸውን የሥራ ዘርፎች ለማመቻቸት ተቋማቸው ጥረት ላይ መሆኑን ተናግረዋል።